መጽሐፈ ኢዮብ ምዕራፍ ሃያ ዘጠኝ ኢዮብም ምሳሌውን ይመስል ዘንድ ደገመ፣ እንዲህም አለ። እግዚአብሔር ይጠብቀኝ እንደ ነበረው ጊዜ፣ እንደ ፊተኛው ወራት ምነው በሆንሁ። በራሴ ላይ መብራቱ በበራ ጊዜ፣ እኔም ጨለማውን አልፌ በብርሃኑ በሄድሁ ጊዜ፣ በሙሉ ሰውነቴ እንደ ነበርሁ ጊዜ፣ እግዚአብሔር ድንኳኔን በጋረደ ጊዜ፣ ሁሉን የሚችል አምላክ ከእኔ ጋር ገና ሳለ ልጆቼም በዙሪያዬ ሳሉ መንገዴ በቅቤ ይታጠብ በነበረ ጊዜ ድንጋዩ የዘይት ፈሳሽ ያፈስስልኝ በነበረ ጊዜ ወደ ከተማይቱ በር በወጣሁ ጊዜ በአደባባዩም ወንበሬን ባኖርሁ ጊዜ ጎበዛዝት እኔን አይተው ተሸሸጉ፣ ሽማግሌዎችም ተነሥተው ቆሙ። አለቆቹ ከመናገር ዝም አሉ፣ እጃቸውንም በአፋቸው ላይ ጫኑ። የታላላቆችም ድምፅ አረመመ። ምላሳቸውም በትናጋቸው ተጣጋ የሰማችም ጆሮ አሞገሰችኝ ያየችኝም ዐይን መሰከረችልኝ የሚጮኸውን ችግረኛ ድሀ አደጉንና ረጅ የሌለውን አድኜ ነበርሁና ለጥፋት የቀረበው በረከት በላዬ መጣ የባልቴቲቱንም ልብ እልል አሰኘሁ ጽድቅን ለበስሁ እርሷም ለበሰችኝ ፍርዴም እንደ መጐናጸፊያና እንደ ኩፋር ነበር። ለእውር ዐይን፣ ለአንድ ለአንካሳ እግር ነበርሁ። ለድኻው አባት ነበርሁ። የማላውቀውንም ሰው ሙግት መረመርሁ። የኀጢአተኛውን መንጋጋ ሰበርሁ፣ የነጠቀውንም ከጥርሱ ውስጥ አስጣልሁ። እኔም አልሁ፣ በልጆቼ መካከል እሞታለሁ፣ ዕድሜዬንም እንደ አሸዋ አበዛለሁ። ስሬ በውኃ ላይ ተዘርግቷል። ጠልም በቅርንጫፌ ላይ ያድራል፣ ክብሬ በእኔ ዘንድ ታድሰዋል። ቀስቴም በእጄ ውስጥ ለምልሟል። ሰዎች እኔን ሰምተው በትዕግሥት ተጠባበቁ፣ ምክሬንም ለማድመጥ ዝም አሉ። ከቃሌ በኋላ አንዳች አልመለሱም፣ ንግግሬም በእነርሱ ላይ ተንጠባጠበ። ዝናብን እንደሚጠብቁ በትዕግሥት ጠበቁኝ፣ የጥቢን ዝናብ እንደሚሹ አፋቸውን ከፈቱ። እነርሱ ባልታመኑ ጊዜ ሳቅሁላቸው፣ የፊቴንም ብርሃን አላወረዱም። መንገዳቸውን መረጥሁ፣ እኔ እንደ አለቃ ሆኜ ተቀመጥሁ፣ ንጉሥ በሠራዊቱ መካከል እንደሚኖር ሐዘንተኞችን እንደሚያጽናና ኖርሁ።